ቦሎ ያደር በደል ተሰማ ሆይ የኔ አዝን ተሽሯል። ከእንግዲህ የማያዝ ነው። ላንተው ነው እስከ መጨረሻው ከአይን ልሰወር ነው መጓዜ ነው ደናሁን መጓዜ ነው። ዝርዝሩ ምን ይጠቅመኛል? ማውራት ውስጥ ምን ይበጀኛል? በምላስኪ ማትረፍ እንጂ ምን ደህና ነገር ይገኛል ዝም ይበልጥብኛል።